i ቀናስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምና ምሽታችኋል የሐሙስ ምሽት መስከረም 26 2015 ዓ ም የጋቢና ቤ መሰናዶ ካአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ የያዝናቸውን መሰናዶዎች ላስተዋውቃችሁ። የ 2014 ዓ ም የ12ኛ ክፍል መልቀቂያ ብሔራዊ ፈተና የፊታችን ሰኞ መስከረም 30 2015 ዓ ም እንደሚካሄድ የትምህርት ሚኒስቴር አስታውቋል። በዚህ ዙሪያ ተማሪዎችን አስተያየቶች አካተን ዘገባ አጠናቅረናል። በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሆነች ወጣት እንግዳም ይዘናል። ይህንና ሌሎች መሰናዶዎችን በምሽቱ የምናስደምጣቸው ይሆናል። የደንገረመው መሰናዶውን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ሰለሞን በማህበራዊ ሚዲያው ላይ በቴሌግራምና በተለይም ደግሞ በቲክቶክ ላይ ተጽዕኖ እየፈጠሩ እንዲሁም ደግሞ የራሳቸውን ፈጠራና ክህሎት ለመልካም ነገር እየተጠቀሙ ካሉ ወጣቶች መካከል አንዷ ናት። ሉና በተለይም ደግሞ ፈገግ ከሚያሰኙና ከቀልድ በዘለሉ በአይምሮ ጤናና በአካል ጉዳተኝነት እንዲሁም ደግሞ ከምልክት ቋንቋ ጋር በተያያዘ ግንዛቤን ለማስጨበጥ በምትሰራቸው ስራዎች ትታወቃለች። በቅርቡም ደግሞ ቢሃይንድ ዘ ሰርፌስ የተሰኘው ፊልሟ የሁለተኛ ደረጃ ተሸላሚ ሆናል በስማርት ፊልም ፌስቲቫል ላይ ቀርቦ። ከሉና ጋር ያደረግኩት ቆይታ ቀጥሎ ይቀርባል። ሉና ሰለሞን እባላለሁ አርክቴክት ዲጂታል ማርኬተር እና ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነኝ። እሺ ሉና፣ በጣም አመሰግናለው። የስነ ህንጻ ባለሙያ ነሽ፣ የማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነሽ። አሁን በቅርብ ጊዜ ደግሞ በፊልም ስራም እንደዚሁ በስልክ በሚሰሩ ፊልሞች ውድድር አሸንፈሻል እና ወደዛ ከማለፋችን በፊት ማህበራዊ ሚዲያ ላይ የሆነ ነገር አቅርቦ ለህዝብ ተወዳጅ ማድረግ የሚቻለው እንዴት ነው? እንዴት ጀመርሽ? ቆይቶ አይደል ከጀመርኩት እንደዚህ አይነት ቪዲዮዎች መስራት የጀመርኩትም ለቅርብ ጓደኞች የነበረ የምሰራው ቪዲዮዎች እነዚህ አንዳንድ ይጠቅማቸዋል ብ ማስባቸውን ነገሮች ሰራ ነበረ። ከዛ አንድ ጓደኛ ይነት ዚ ይለኛል ሼር ብታደርጊው ለሌላም ሰው ይጠቅማል። በጣም ፖሽ ያደረገኝ ነበረ ሰው ቴሌግራም የሚባል ቻናል አለና እሱ ላይ ቻናል ክሬት አደረግኩኝ እና እሱ ላይ መልቀቅ ጀመርኩኝ። እንደዚህ ብዙ ጊዜ አስቂኝ የሆኑ ሰው ተረድቶ ራሳቸው ላይ የሚደርስባቸው ነገሮች ምናምን የሆኑ ቪዲዮዎችን መልቀቅ ጀመርኩኝ ማለት ነው እና የሰው አቀባበል በጣም ደስ ይል ነበረ። በዛ ሳሳል አልተለመደ ዲዛይን ቪዲዮዎች እና ሰው የሚሰጠኝ ሀሳቦች ደስ ይል ነበረ። ስለዚህ በእሱ ተበረታታውበት እና ያኔ ነው ጀመርኩኝ። ከዛ ቀስ ያልኩኝ ነው። ከዛ ያሳደኩት ማለት ወደ ተለያዩ ሶሻል ሚዲያዎች አሁን ምን ምን ማህበራዊ ሚዲያዎች ላይ ነው ያለሽው? ምን አይነት ሀሳቦችስ ነው ቪዲዮ የምትሰሪው? ጠቀማቸው ሚዲያዎች ቴሌግራም፣ ኢንስታግራም አሁን ደግሞ ትልቁ የሚታወቀው ቲክቶክ ነው። ብዙ የሚሰራቸውን እዛ ላይ ነው የምለቀው። የሚሰራው ሀሳቦች ብዙ ሶሻል ሚዲያ ላይ የሚሰራ ሰው የሚያተኩረው ይሄ አስቂ መሆኑን ምናምን ላይ ነው። ስጀምር በእርግጥ እንደዛ ነው የጀመርኩት ግን ለሰው ደግሞ ምን ማስተላለፍ እችላለሁ ድምፄም እየተሰማ ሲመጣ ጥሩ ሜሴጅም ጥሩ መልእክት ማስተላለፍ እንዳለበት ተሰማኝ እና አንዳንድ ቮለንተሪ ማድረጋቸው ግሩፖች ነበሩ ማያቸው ካውዞችን መስራት ፈለኩኝ እና አንዱ መንታል ሀልት እና ፎከስ ኦን አቢሊቲ የሚባል ትንሽ ኮሚኒቲዎች ሆነው የአካል ጉዳተኝነት ላይ መስራት ፈለኩኝ። መማር የምፈልገው ቋንቋ የምልክት ቋንቋ ነበረ። እሱን ትምህርት ወሰድኩኝና እሱን ኮሚኒቲን ለማስፋት የዚህን መስማት ሳነ ቋንቋ የሚያክተው ትንሽ ስለሆነ እሱን ለምን አላስተምርም ብዬ የሚያስተምሩ ቪዲዮች መጠቅ ጀመርኩኝ። ያው የአይምሮ ጤና ላይ ደግሞ በዚህ ጊዜ ማህበረሰብ ውስጥ የማይወሩ ሐሳቦች በቃ ሰው በደንብ አፍ አውጥቶ የማይወያያቸው ብዬ የማስባቸው ርዕሶችን የራሴ ሀሽታግ ፈጠርኩኝና ና በሱ እነሱ ሀሳቦች ሰው ጋር እነጋገራለሁ እና ብዙ ሰው እራሳቸው ላይ የሚከሰትባቸው ነገሮች ስለሆኑ አቀባበላቸው ያበረታታል። እና የሌላ ሀሳብ መስማት ብቻሽ እንዳለሽ አይነት ስሜት ይሰጣል ብዙ ሰው እና እሱም ያበረታታኛል። ግን ያው ሶሻል ሚዲያ ላይ ይዚሁ ለማግኘት ምናምን ከሆነ አላማሽ መስራት ያለብሽ ይሄ በቃ ትሬንዲንግ የሆኑ ድምፆች መጠቀም፣ ሌላ ሰዎች የሚሰሯቸውን ነገር ድበት እያደረግሽ ወይም አንድ ላይ መስራት ከሌላ ሰዎች ጋር ነው እና ብዙ ጊዜ እንደዚያ አይነት ቪዲዮዎችንም አጠቃልላሉ ከ ከእኔ ኮንቴንቶች ጋር ፑሽ ያደርገዋል ሌላውንም ኮንቴንት ማለት ነው። አንዳንድ ሰራቻ እነዚህ ናቸው። አሁን እንግዲህ ማህበራዊ ሚዲያው በጣም ተጽዕኖ ለመፍጠር የሚመች መድረክ ሆኗል። አንቺም የቻልሽውን ያህል እየሰራሽ ነው። ምን ያህል ተከታዮች አሉሽ? ብዙ ጊዜስ ደግሞ በማህበራዊ ሚዲያ ላይ እንደዚህ ጠንከር ያሉ ሀሳቦችን ስታነሺ ያሉት ምላሾች ምን ይመስላሉ? ተከታዮች አሁን በዚህ ዓመት ነው በጣም የጨመረው ከኮቪድ ከተከሰተ በኋላ ሰውም ወደ ሶሻል ሚዲያ በጣም ሄዷል እና በስቷል። ቲክቶክ ላይ በተለይ ያለ ተጠቃሚ ኢትዮጵያ ውስጥ በጣም በስቷል ሰው ያለፈው ሁለት ዓመት ፎሎወርችኝ በረማሳተቅች ያለው መቶ ሺህ አካባቢ ደርሷል አሁን ፎሎወሬ ቪዩን በጣም ከፍ ያለ ነው። ፎሎ እየጨመረ ሲመጣ ማለት ነው። አቀባበሉ ይወስነዋል። የምታነሹ ሀሳብ ብዙ ጊዜ በጣም ይሄ የሚያከራክር ሀሳብ ከሆነ ነው። ሀምሳ ሀምሳ ነው። የሚቀበሉሽን ሰው ይኖራል። አሁ ልክ ነው ብሎ የሚስማማ ሰው አለ። ከዛም በዛ መጠን ደግሞ በጣም የሚተከራክሮሽም እንዴት እንደዚህ ያለሽ ምናምን ብሎ አንቺ ስለ ራስሽ ያለሽን ስለ አመለካከት እንድትቀይሪ የሚያደርግሽ ብዙ ሰው አለ። ብዙ ጊዜ ጥሩን ነገር እንረሳለን። መጥፎ ነገር መጥፎ ኮሜንቶች ወ መጥፎ ሰዎችን ስናገኝ ስዚ ሻል ግን በዛው መጠንም ጥሩዎችንም ለመስማት ሞክራለሁ። እነሱ እንዲያበረታትኝና ጥሩ ቪዲዮዎችን እንሰራ ወይም ጥሩ ሀሳቦችን እንዳነሳ እ ይከባድ ነው ግን እንግዲህ አሁን እንደ ተጽዕኖ ፈጣሪ አንድ በጣም ብዙ ተከታዮች በኖሩ ቁጥር የራሱን የስራ እድልም ከፍቷል የሚባለው ነገር አለ እና ይሄ በአንቺ ህይወት ላይ ምን ያህል እውነት ነው? አዎ። አንድ ትልቅ ጥቅሙ የሶሻል ሚዲያ ያው በሰው አይን ውስጥ ይገባል ስራሽ። ስለዚህ ብራንዶች እንደዚህ የተለያዩ እቃዎች ያላቸው ሰዎች ወይም ካምፓኒ ያላቸው ሰዎች ይፈልጋሉ በአንቺ እነሱን ፕሮዳክቶች ማስተዋወቅ እና ብዙ ጊዜ ይመጣሉ እና እንደዚ እንደዚህ ያለኝ ፕሮሞት አድርግኝ ያለሽ ወይ ብለው ይጠይቁናል። መርጠሽ አንቺ ይሄ ብራንድ እኔ ፕሬዘንት ያደርጋሉ ወይ ከዚህ ብራንድ ጋር ይሄዳለው ይቫሉ ወይም የምሰራው ነገር ብለን አመዛዝ ይሄዳል። ከኔ ጋ የሚለውን ነገር እንትላለሁ እንጂ። አዎ በጣም ብዙ ብራንዶች ይመጣሉ። እኔ የአንዱ ኮንቴንት የምሰራው ትናንሽ ጀማሪ የሆኑ ቢዝነሶችን ማበረታታት ላይ እሰራለሁ። ብዙ ጊዜ አፕሮት አድርገውን ወይም ለማድረግም ይፈራሉ። ብዙ በጥርጥ ቁናግለው ስለሚያስቡ እና አንድ ኮንቴንት ታይፒያን ኔ ትናንሽ ቢዝነሶችን የሆነ ፕሮዳክታቸውን የሚልኩ ከሆነ ወይም ኮንተንት ካላቸው ሆስት እና ቢዝነሳቸውን አስተዋውቃለሁ። ሶሻል ሚዲያ ላይ ይለቁታል ወይም ደግሞ ራስሽ እኔ መመክረው ለብዙ ብራንዶች እኔ ሶሻል ሚዲያ ላይ ቪዲዮ ሰርቼ የራሴን ካራክተር ጨምር የራሴን ሰው የሚወድልኝ አይነት ቪዲዮ ሰርቼ ራሴ ላይ እለቅላችኋለሁ ቢካዝ ተጽዕኖ ፈጣሪ ተሰሚነት አለ አለሽ ተብሎ ስለሚከሰል ሰውም ሰውም ተቀባይነቱ ከፍ ያለ ስለሚሆን ብዙ ጊዜ በእኛ ሶሻል ሚዲያ ላይ ነው መልቀቅ የምንመክረው፣ እንጂ አው ፓኬጅ አለው ይወስነዋል። በወር እስከምን ያህል ይገኛል ያው በፎሎወርሽ ይወስነዋል። ብዙ ጊዜ ብራንዶች የሚፈልጉት ከመቶ ሺህ በላይ ምናምን ፎሎወር ያለንን ሰዎች ነው። አንድ ቪዲዮ አቨሬጅ አሺ ብር ይከፈላል። ሌላ ብርማኛ መንገድ ቲክቶክ ላይ ከአስር ሺህ በላይ ፎሎወር እና ከመቶ ሺህ በላይ ቪውስ በሰላሳ ቀን ውስጥ በተከታታይ ካገኛሽ ክሬይተርስ ፋንድ የሚባል ነገር አለ። እሱ ላይ አፕላይ ታደርጊ ና ያታል ቪዲዮች ስም ጊዜ ያገኘ ምናምን የሚለውን ከዛ ለክሬይተርስ ፋንድ ይከፈታል አካውንቶች። ሶ ከዛ በኋላ ፖስት ታደርጊ ከሪቪው የሆነ ያልሳንቲ ምናምን እያለ አካውንት ሽ ይጠራቀማል። ይጠረቀማል ሌላው ኢትዮጵያን ኢንፍሉንሰሮች በጣም ይጠቀሙ ያሉ ላይቭ መግባት። ላይቭ ስትገቢ ላይ ስጠገቡ ሰዎች ላይኮች ይሰጥሻል። ላይክ በሰጡሽ ቁጥር ላይኮች ተጠራቅመው ወደ ፖይንት ሳንቲም የሚቀየሩና ይጠራቀማሉ። ይህኛውም ኦፕሽን ጥሩ ነው። አሁን በቅርቡ ደግሞ የስማርት ፊልም ፌስቲቫል ላይ ተሳትፈሽ በሞባይል ከም ፊልም የሰራሽው ፊልም ተወዳድረሽ ነበረ፣ እዛ ላይ ማሸነፍሽ ተሰምቷል። እና ስንተኛ ወጣሽ? ምን አይነት ስራ ነበር ያቀረብሽ? አዎ ስማርት ፊልም የስልክ ውድድር ላይ ተወዳድሬ ነበረ። ጊዜ ነው ሲወዳደር፣ ሁለተኛ ሰከንድ ራነራፕ ነው የወጣሁት። የሰራሁትን ቪዲዮ ዶኪመንታሪ ድራማ ነገር ነው የሰራሁት። የአእምሮ ጤና ላይ ነው የሰራሁት። እሱም ድራማ ነው ወይም የአእምሮ ቀውስ። እሱ ላይ አንዳንድ ሶሻል ሚዲያን ተጠቅሜ አንዳንድ ሰዎችን ቃለ መጠይቅ አድርጌ ነበረ። ምንድን ነው ከማህበረሰቡ ከቤተሰብ ስናድግ የወረስ ናቸው የሚጎዱን ለምናስቸው የአእምሮ ቀውሶች ሰው ሆነው ብናያቸው ምን ይመስላል የሚለውን ሀሳብ ወደ አጭር ፊልም ቀይሬ የስድስት ደቂቃ ያህል የሆነ ፊልም ነበር የተወዳደርኩት። አሪፍ ነበር፣ እንኳን ደስ አለሽ። እንግዲህ ከዚህ በኋላ ምንድን ነው እሱም ሉና የምታስበው? በዚሁ በፊልም አጭር ፊልም ሾርት ፊልም መስራት መቀጠል እፈልጋለሁኝ። ያው ሶሻል ሚዲያ ላይ መስራት የሚቻል ነገር ነው። ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም። ብቻ የምሰራ ብዬም እስከ ዛሬም ስሰራው የነበረው ነገር ስለሆነ ቀላል ነው እና አሁን ከኮሆርት ክላስ ነበረን ከውድድሩ በፊት ስምንት ሳምንት ከውጪ የታወቁ ሆሊውድ አክተሮች፣ ፕሮዲሰሮች መተው እና ኦንላይን ኦንላይን ክላሶች ሰጥተውን ነበረ። ከኮርት ክላሱ የተማርኳቸውን ትምህርቶች ወስጄ መቀጠል ፈልጋለሁ። አጫጭር ፊልሞች መስራት ወይም ተጽዕኖ መፍጠር እና የአዲስ ነገሮች ከእኔ እየወጣሁ ብዬ አስባለሁ። አንዘኝ እሺ፣ ሉና፣ በጣም ነው የማመሰግነው ስለነበረን ቆይታ። ያው ያሰብሽው በሙሉ እንዲሳካልሽ ምኞቴ ነው። እሺ፣ እናመሰግናለን በጣም 2014 ዓ ም የ12ኛ ክፍል የመልቀቂያ ፈተና የፊታችን ሰኞ መስከረም 30 2015 ዓ ም በዩኒቨርሲቲዎች ግቢ ውስጥ እንደሚካሄድ የትምህርት ሚኒስቴር አስታውቋል። ዘንድሮ ፈተና የሚወስዱት ተማሪዎች ብዛትም 976 ሺህ ሲሆን በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ከትግራይ ውጪ ካሉት ክልሎች 56000 የሚሆኑ ተማሪዎች ለፈተና አይቀመጡም። ገብረ ሚካኤል ገብረ መድህን ተከታዩን አቅርቧል። እስከ ዛሬ ድረስ በትምህርት ቤቶች ሲሰጥ የቆየው የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ዘንድሮ ለመጀመሪያ ጊዜ በዩኒቨርሲቲዎች እንዲሰጥ የተወሰነው በሁለት ምክንያቶች መሆኑን ለጋዜጠኞች የተነበበው መግለጫ አመልክቷል። አንደኛ፣ የፈተና አሰጣጥ ሂደቱ ከስርቆትና ከኩረጃ ነፃ ሆኖ ተማሪዎች ውጤት የሚገኘው በማጥናትና በመስራት ብቻ መሆኑን አምነው እንዲዘጋጁ እና ሁለተኛ ደግሞ ከሀሰተኛ የፈተና መልስ አሰራጮች ተጠብቀው እንዲፈተኑ በማድረግ የፈተና ስርዓቱ ተማማንነት እንዲያድግ ለማድረግ ነው። እስካሁን በተሰሩት የቅድመ ዝግጅት ሥራዎች፣ የተፈታኞችና የፈተና አስተዳደር አስፈጻሚዎች ምልመላ፣ መረጣ፣ ምደባና ስምሪት እንደተከናወነ የተገለጸ ሲሆን ፈተናው ከፊታችን መስከረም 30 ጀምሮ በሁለት ዙር እንደሚሰጥ በመግለጫው ተጠቅሷል። የ2014 ዓ.ም ተፈታኞች ቁጥር ከዩኒቨርሲቲዎች የማስተናገድ አቅም በላይ በመሆኑ ፈተናው በሁለት ዙር ይሰጣል። አንደኛ ዙር የማህበራዊ ወይም ሶሻል ሳይንስ ተማሪዎች የሚፈተኑ ሲሆን ከመስከረም 30 እስከ ጥቅምት ሁለት ቀን 2015 ዓ.ም ድረስ ፈተናውን ይወስዳሉ። በሁለተኛ ዙር የተፈጥሮ ወይም ናቹራል ሳይንስ ተማሪዎች የሚፈተኑ ሲሆን ከጥቅም 8 እስከ 11 ድረስ ፈተናውን ይወስዳሉ። ፈተና የወሰዱ ተማሪዎች ጥቅምት 12ና 13 ወደ የመጡበት አካባቢ ይመለሳሉ። የ2014 ዓ.ም ብሔራዊ የመልቀቂያ ፈተናን የሚወስዱት 976 ሺህ ተማሪዎች መሆናቸውን በመግለጫው ላይ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። በአሁኑ ጊዜ በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ከትግራይ ውጪ ባሉ ክልሎች የሚገኙ 56 ሺህ ተማሪዎች ለፈተና እንደማይቀመጡም ሚኒስትሩ ገልጿል። በአጠቃላይ መውሰድ ከነበረባቸው ምን ያህል አልወሰዱም ኦር አይወስዱም በዚህ ዓመት የተባለው ኢሴንሻሊ ጥያቄው ትግራይ ያሉ ተማሪዎች በጦርነት ላይ ያሉና ምን ያህል ተማሪ እንኳን እንደሆነ የማይታወቅ ሁኔታ ያለንበት ካልሆነ በቀር ሌላ ቀሪው ኢትዮጵያ ውስጥ ያሉት ተማሪዎች በሙሉ ይፍኖት በአንደኛው በሁለተኛው ዙር ይፈተናሉ። 56 ሺህ አካባቢ ተማሪዎች ተለይተዋል። ይሄን ፈተና ስናዘጋጅ ሁለተኛም ፈተና የተዘጋጃል። በልዩ ሁኔታ ፈተና የሚወስዱ ውጭ ሀገር የሚገኙ የኮሚኒቲ ትምህርት ቤቶች በእስር ላይ የሚገኙ ፈተና የሚወስዱ ተማሪዎች እነኚህን ሁለተኛ እነኚህን ተማሪዎችና ድንገትም እንዲህ በፀጥታ በሚነሳ ምክንያት መውሰድ የማይችሉ ተማሪዎች ካሉ በሚል ሁለተኛ ፈተና የተዘጋጃለ። ያ ፈተና ከአንድ ወር ባልበለጠ ጊዜ ውስጥ ተመልሶ ይሰጣል። ያኔ ያንን ሁለተኛውን ፈተና ይወስዳሉ። እ በፀጥታ ምክንያት አሁን የማይወስዱት እና ቅድም ያልኳችሁ ሁለት የውጭ ሀገር ኮሚኒቲ ትምህርት ቤቶች እና በመንግስት ጥበቃ ላይ ያሉ እሱን በምንሰጥበት ጊዜ ያንን ይወስዳሉ። ለዛ ዝግጅት ወረዲ ተጀምሯል። ለፈተና ስርዓቱ ደህንነት ሲባል ፈተናው በዩኒቨርሲቲዎች እንዲሰጥ በመወሰኑ ትምህርት ሚኒስቴር አንድ ቢሊዮን ብር ያህል ተጨማሪ ወጪ ማውጣቱንም ፕሮፌሰር ብርሃኑን ጠቅሰዋል። ጦርነት ሁኔታ ላይ ነው ያለነው። ያ አገሪቱ የፊስካል እንትን ላይ ያመጣውን ጫና ይታወቃል። ከዛ አንጻር በተቻለ መጠን የመንግስትን ወጪ በማይጎዳ መልክ በጥንቃቄ ለመስራት ሞክረናል። ወጪው አንድ ቢሊዮን አካባቢ ተጨማሪ ቢደርስ ነው የሚደርስም ያን ያህል የሚደርስ የሚደርስ አይመስለኝም ተጨማሪ ወጪ። ፈተናው እንዳይሰረቅም ከዝግጅት ጀምሮ እስከ መፈተኛ ቦታዎች ድረስ ከፍተኛ ጥንቃቄ ተደርጓል ሲሉም ሚኒስትሩ አብራርተዋል። ከዚህ በፊት የነበሩ ክፍተቶች ፈተናዎች መውጣት ምክንያት ዋና ናቸው እንኳን ባይባል ክፍተቶች ያሉትን መቀዳዳዎች በሙሉ ለመሸፈን ከፍተኛ ጥንቃቄ ተደርጓል ገና ከፈተና መውጣቱ ጀምሮ ፈተናውን የሚያዘጋጁትን ሰዎች ከመመልመል ከዩኒቨርስቲዎች ከምን ከመመልመል ጀምሮ ፈተናውን ሲያዘጋጁ የሚጠቀሙባቸውን ኮምፒውተሮች ምን ከመለየት ጭምር እና ፈተናዎቹን ከአንድ ቦታ ሳያወጡ አንድ ቦታ ሆነው ብቻ እንዲዘጋጅ እና ከዛ በኋላ ያ ፈተና የተዘጋጅባቸውን ማቴሪያሎች እዛው ትተው ተፈትሸው የሚወጡበትን ሁኔታ ጀምሮ ከዛ ፈተናው ፕሪንት የሚደረግበትን በኢንሳ በፌዴራል ፖሊስ እና በራሱ በፈተናዎች ድርጅት ትብብር በከፍተኛ በከፍተኛ ጥንቃቄ እና ጥበቃ የተደረገ ቅድም እንዳል ነው፣ ኮዶቹን ሁሉ ጨምሮ የማተም ሂደቱን በተወሰነ ደረጃ በማሻሻል ኮዶቹን ጨምሮ የታተመበት ሁኔታ ነው። እዛጋ ቀዳዳውን በፊት ከነበረው የበለጠ ለመሸፈን ተሞክሯል። በፈተናው ወቅት የፈተና ደንብን የጣሰና የተከለከሉ ነገሮችን ይዞ የተገኘ ማንኛውም ተፈታኝ ተማሪ ያለምንም ቅድመ ሁኔታ ከፈተና እንደሚሰናበት በዛሬው መግለጫ ይፋ ተደርጓል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከዚሁ ጋር በተያያዘ ተማሪዎች በዚህ ጉዳይ ላይ ምን አይነት አስተያየት አላቸው የሚለውንም ቃኝተናል። በሐረር ከተማ የምትኖረው አበዙ ባሳዝን የማህበራዊ ሳይንስ ተማሪ ስትሆን መስከረም 30 የሚጀምረውን ብሔራዊ ፈተና ለመውሰድ በሐሮማያ ዩኒቨርሲቲ መመደቧን ገልጻለች። ውሳኔው ከዚህ በፊት ሲታይ የነበረውን ችግር ይቀርፋል ብላ እንደምታምንም ተናግራለች። ባለፈው አመት 11ኛ ክፍል እንደነበርኩ ያው የ የአስራ ሁለተኛ ክፍል ፈተና ወሳጅ መሆኔን ሳስብ በጊዜው የሚሰሙ ነገሮች እና የሚሆኑ ነገሮችን ሳይ እንደዚህ አይነት ነገር እያሰብኩ ነበረ። እኔም ሳይሆን በፊት ማለት ነው እንዲህ ቢሆን አሪፍ ነበረ፣ ያው ለሚያጠና እና ለጎበስ ተማሪ ማለት ነው ኮረጃ ምናምን ቢቀር ይበልጥ ደግሞ የእሱ የማለፍ እድሉ ከፍተኛ ይሆናል ብዬ ስለማስብ ያው እንዳሰብኩት ሆኗል። ለእኔ በእኔ በኩል አሪፍ ነው፣ ችግሮች ይቀረፋሉ ብዬ ተስፋ አደርጋለሁ። በዙዋይ ከተማ የሼር ኢትዮጵያ ሁለተኛ ደረጃ ትምህርት ቤት ተማሪ የሆነው አዲሱ አለሜ ስለ ፈተና መሰረቅ ሲነገር የነበረው ነገር ያስጨንቀን ነበር ይላል። አሁን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ለመፈተን መመደቡን ተናግረው፣ ይህ ውሳኔ ተማሪዎች የልፋታቸውን ውጤት እንዲያገኙ ያስችላል የሚል እምነት አለው። ለምሳሌ እኔ ለፍቼ ብዙ ዝግጅት ካረኩ በኋላ ፈተና ወጥቷል ሲባል ና ተሰርቶ ሲገባ አለ የሆነ ኮንፊደንስን የሚያሳታ ነገር ይኖራል። ምክንያቱም ከውጭ ፈተና ሰርቶ ያኛው ምንም ሳተና መሰው ልጅ ከውጭ የተሰራውን ፈተና በመስራት ይበልጠኝ ይችላል በሚል ያንን ታሰብ ነበረ። ያን ያን ነገር መንግስት ወይም ደስ ብሎኛል። ያው ተማሪ በጥረቱ ፍቶ ማምጣት እንዳለበት ነው የሚሰማ። አበዙ ባሳዝን የአስራ ሁለተኛ ክፍል የመልቀቂያ ፈተና በዩኒቨርሲቲዎች እንደሚሰጥ ስንሰማ የጥናት ተነሳሽነታችንን ጨምሮታል ትላለች ከበፊቱ የበለጠ የጥናት ተነሳሽነታችን እንዲጨምር አድርጎናል እና በራስ መተማመናችን እንዲጨምር እንዲሁም ደግሞ በራሳችን ለፍተን ነገሮችን እና በራሳችን ጥረት ለፍተን ነገሮችን የማግኘት እድላችን ከፍተኛ ይሆናል ብዬ ስለማስብ የፈተና ስርቆት ችግር የጎበዝ ተማሪዎችን ልፋት ዋጋ ሲያሳጣው እንደነበር የሚገልጸው ሌላኛው የሼር ኢትዮጵያ ሁለተኛ ደረጃ ትምህርት ቤት ተማሪ ናትናኤል ንጉሱ ደግሞ የትምህርት ሚኒስቴር ውሳኔ ወደ ዩኒቨርሲቲ የሚያልፉትን ተማሪዎች ጥራት ያስጠብቃል ይላል። አሁን የአምና ተፈታኞች እንዳጋጣሚ ነው ጓደኞች የነበሩ እና የሆነ ፈተና ሊፈተን ሲል መልሱ ተለቆላቸው ነበር። አምና ማለት ነው። መልሱ እኔ ጋም እንዳደርሰው ነበር አምና። ያም እንደሚያሳየው

እንደሚሆነ ካምፓስ መሆኑ ወሰነ። በጣም ተማሪዎቹን ወደ ዩኒቨርሲቲዎች የማጓጓዝና በዩኒቨርሲቲዎች ውስጥ ሙሉ ቁጥጥር የማድረግ ኃላፊነት የክልልና የፌዴራል የጸጥታ አካላት ኃላፊነት መሆኑን ሰኞ ዕለት በጉዳዩ ዙሪያ መግለጫ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ተማሪዎችን ካሉበት አካባቢ ወይም ካሉበት ወረዳ ወደሚፈተኑበት ትምህርት ቤት የማንቀሳቀስ አጠቃላይ ኃላፊነት የክልል ጸጥታ ቢሮዎች ናቸው። ከጋቢና ጋር ናቸው ያላችሁት። በመቀጠል ደግሞ የምናልፈው ወደ ቴክኖሎጂ ዘገባችን ነው። እፉዬ ገላ የተሰኘው ግብርና ጤናና ትምህርትን የሚያግዝ የኮምፒውተር ጨዋታ ጋር ነው የምናስተዋውቃችሁ። ሀብታም ስዩ የሚያሰናዳው ዘገባ ይቀጥላል። ገላ ብዙ ሰው የሚያውቀው ከሆነ እንደ ዓለም ሊታይ ይችላል። ፉዬ ገላ ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይ እና የመስፋት ጸባይ ያለው ተክል አይነት ፈረንጆቹ ዳንድላየን ነው የሚሉት ማለት ነው። እኛም ፉ እየገላ ብለን ራሳችን እንትን ያለ እንደ አንድ ሳይድ አክት አስ ስታርታፕ አግሪጌተር እንሰራባቸው አራት ኤሪያዎች አሉ። አግሪካልቸር ላይ እንሰራለን። ሄልዝ ላይ እንሰራለን። ቱሪዝም ላይ እንሰራለን። በጣም ደግሞ በጣም ስፔሻላይዝ የምናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶችና ትላልቅ ፕሮብሌሞችን ሶል የሚያደርግ ተቋም ነው። እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማገናኘት የማቀናጀት ስራ ነው አንደኛው ስራችሁ፣ በራሳችሁ ደግሞ የምትንቀሳቀሱበት ያስቀመጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል። ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል ቀደም ብላ ጠቀስ አድርገኸዋል። በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያዥ ምርቶች እንዳሏችሁ ነግረህ ነበር። የተወሰኑትን እስቲ ንገረን። እስቲ ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ ጊዜ ማሳለፊያ የምንላቸው አይነት ጌሞችን። እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው። የጨዋታ ሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለው። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነ ሳያደርግም ግን፣ አውሮፕላን ሲሙሌተር ፓይለቶች አውሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ሲጌም ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አውሮፕላን አብራሪ ዘንድ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እ ሪል ወርልድ የሆኑ ክስተቶችን ዲጂታይዝ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር፣ ቅድም ያለው ሄልዝ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገናል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም ከጂአይዜድ ፈንድ ተደርጎ ኦልሞስት ለባለፉት ሁለት ዓመታት እየሰራን ያለ ነው አንደኛው ፕሮጀክት ምንድን ነው ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያ ከሆነ ኢትዮጵያ ስሳ ሺ የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው በጣም ክልቅ የእውቀት የክህሎት የአስተሳሰብ ክፍተት አለባቸው ወጣቶች እና እንዴት ነው እነዚህን ወጣቶች የምናሳድገው ተብሎ ነው ይሄ ነው እንደ ፕሮብሌም የወሰድነው፣ የዛሬ ሁለት ዓመት ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው፣ አፕም አለው። ወደ ሰላሳ ሺህ የሚሆኑ ታብሌቶች ለኤክስቴንሽን ወርከሮች የሚተላለፉ ታብሌቶቻቸው ላይ ምንድን ነው ያደረግነው እኛ ጌም ነው የሚመስለው፣ ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። መጨረሻ ሰርቲኬት ይሰጣቸው። አሁን እንደዚህ አይነት መሳሪያዎች አሉ፣ የሰራ ናቸው ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው ይሄ የቦርድ ጌም የሚመስሉ ግን ስለ ምርጥ ዘር አጠቃቀም ስለመች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት እኝን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራ ነው ፕሮጀክት አለ። ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ እሱም ስ ሲሙሌሽን ቦርድ ጌም ነው። ብታዩት ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናት እና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ፣ ፖይንት ኦፍ ቪው፣ እይታ ማየት የሚችልበት እና አሀ ለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸነፋለን የሚል እሳቤ ነው። ጌሙ የሚያደርግ ከሰራችኋቸው መካከል ለምሳሌ መላ የተባለ በጾታዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለሱ ስ በጥቂት ንገረን ስ መላ ደግሞ ፍየገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድን ነው? ቴክኒካል ኢን ቮኬሽናል ትምህርት ቤቶች አሉ። አስርኛ ክፍል ከአስር ሲደመር አንድ አስር ሲደመር ሁለት ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች ተቋማቶች አሉ። ለእነዚህ ተቋማት ኤቲቬት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው የዚህ ፕሮዳክት እንሰራ መጀመሪያ የነበረው መነሻ ፆታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው። ኮንታክት ተደረግ ነው። በዛን ጊዜ ፒኤችዲ በሚሰራ ሃኒ የሚባል ኢራናዊ እና በካናዳ ኤድ ፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያኔ የነበረን የመነሻ ሀሳብ ኦኬ፣ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫይለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ዲሃክ ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ፆታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪው ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? በአሁኑ ደግሞ ምን ሊፈጠር ይችላል? የሚለውን ሲናሪዮ ዲጂታል፣ አፕሊኬሽንም ታብሌት ላይ የሚጫነው አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ ነው የሚጫነው። ዋን ደግሞ ተከስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ዘመን መላ ጌም ብለው ኦንላይን ካን አክቹዋሊ ፎር ፍሪ መጫወት የሚችሉት ጌም ነው። ዳግማዊ፣ ከመለያየታችን በፊት እስካሁን ብዙዎችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን ዕቅዳችሁ ደግሞ ምን እንደሚያካትት ጠቅላላ አድርገህ ለአድማጮች ብታገራል። እንዳነው ለባለፉት አምስት ስድስት ዓመታት በምንሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው፣ ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው ው ጌም ማለት ጊዜ ማጥፊያ ነው፣ ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ለትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳነው በዘርፉ ላይ ያሉ እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የእኛን ባህል ያማከሉ የኛን ሪሶርስ የኛን ኮንቴክስት ይሄ ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባቸውን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፐሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን ፓስት ቱ ትሪ ዪርስ ከሰራናቸው የአዌርነስ ክሪኤሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ኮን የሚባል አኑዋል ፌስቲቫል አዘጋጅተናል ከሁለት ሳምንት በኋላ ይጀምራል ጌምስ እና ጌምስ ስላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊሃብ ላይክ አዌርነስ ክሬት የምናደርግባቸው ብዙዎች አሉን ካሉት ኢቨንት ኦርጋናይዘሮች ላይ ጋም የምንሰራቸው ብዙ ስራዎች አሉ ከዛ ጌምስ የሚባል ኮሚኒቲ ቢልድ ሊያደርግ ነው አለ አሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄ የሚያጋጥሙን የስፔሻል ከአዌርነስ ጋር የተያያዙ ብሄሬሮች ሶልቭ እናደርጋለን ብለን እናስባለን። እጅግ በጣም አመሰግናለሁ ዳግማዊ በድሉ ፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ ዲኦኤ ነው ሆፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰክሰስ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁን እናመሰግናለን። የእፉዬ ገላ አጋር መስራች ዳግማዊ በድሉና ሀብታሙ ስዩም ያደረጉት ቆይታ እዚህ ላይ ተጠናቀቀ። እኛም ለዛሬ ለሐሙስ ምሽት መስከረም 262015 ዓ ም የያዝ ነው መሰናደው ተጠናቋል። አብራችሁ ስለቆያችሁ እጅግ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በያማሪክ ላይ ለጋቢና ቪ እያላችሁ አድርሱን። የደንገረመው መሰናዶን የመራው ኤልያስ አስማረ፣ በቅንብሩ ቆንጅት ታዬ፣ በምሽቱ ዋና አዘጋጅነት አባየው ገበያ፣ በዌብና ማህበራዊ ሚዲያ ከመላው የአሜሪካ ድምፅ ዘጋቢዎች የስቱዲዮ ባለሙያዎች፣ እና የቪዲዮ ኤዲተሮች ጋር እንሰናበታለን። ተነሳል